ደቡብ አፍሪካን 23ተኛ ዓመት የነፃነትና የመጀመሪያውን ዲሞክራሲያዊ ምርጫ ያደረጉበትን ቀን አስመልክቶ በዜጎቿ መካከል የተለያየ ስሜቶችን እየፈጠረ ይገኛል። የ32 ዓመቱ ቮዚ ሞፖሲ የሚከተለውን ብሎናል። እኔ ከስዌቴ ነው የመጣሁት። የነፃነት ቀን ነፃነትን ማግኘት ማንኛውም የምትፈልገውን ነገር ለማድረግ ሀሳብን በነፃነት የመግለጽ ነፃነት፣ ነፃነት የፈለግከውን ነገር ለማድረግ የምትፈልገውን ነገር ለማድረግ የዛሬዋ ቀን ናት። ሁሉ ነገር ተቀይሯል። በአፓርታይት ጊዜ እንደነበረው አይደለም። የ78 ዓመቷ አዛውንት ወይዘሮ ማታ የሚሉት ግን የተለየ ነው። በየቦታው መታወቂያ የመጠየቅና የመንቀሳቀስ መብቴ ከመከበሩ ውጪ ለውጥ አላየሁም እያሉ ነው። ወይዘሮ ማታ ምንም የሚሰማኝ ነገር የለም ምክንያቱም ስትመለከተው ነገሮች በሙሉ አንድ አይነት ናቸው ከውልደት እስከ እርጅናዬ እንደነበረው ልዩነቱ ምንድን ነው? ማንም መታወቂያ እየጠየቀ አያሳድደኝም። የታል የይለፍ ወረቀትሽ አይለኝም። ነገር ግን ያው እንደ በፊቱ እየተሰቃየን ነው። የነጻነት በዓሉ በድምቀት በተከበረበት ቦታ ማንኩዛ የታደሙት የፕሬዝዳንት ጃኮብ ዙማ ንግግር ከአዛውንቷ ከወይዘሮ ማታ ሀሳብ ጋር የተስማሙ ይመስላል። ፕሬዚዳንት ጃኮብ ዙማ የፖለቲካ ነጻነት የማግኘትን አሳክተናል፣ ነገር ግን የኢኮኖሚ ነጻነት እስካሁንም ተጨባጭ ለውጥ ሊያመጣ አልቻለም። በሌላ በኩል ደግሞ በመንግስቱ መቀመጫ ፕሪቶሪያ የሲቪል ማህበራት በነፃነት ንቅናቄ በእንግሊዝኛው ፍሪደም ሙቭመንት ጥላ ስር የተሰባሰቡ በአስር ሺዎች የሚቆጠሩ ዜጎች ፕሬዚዳንት ጃኮብ ዙማን በመቃወም አደባባይ ወጥተዋል። የዋነኛ ተቃዋሚ ፓርቲዎች የዲሞክራቲክ አሊያንስ ዲኤ ኮንግረስ ኦፍ ዘ ፒፕል ኮፕ ዩናይትድ ዲሞክራቲክ ሙቭመንት ዩዲኤም አባላትና ደጋፊዎች በካሌንዶኒያን ስታዲየም በመሰባሰብ ፕሬዚዳንት ጃኮብ ዙማ ስልጣናቸውን እንዲለቁና ሀገሪቱ ከሩሲያ ጋር ያደረገችውን የኒውክለር ኃይል ስምምነት በጽኑ ተቃውመዋል በተቃውሞ ሰልፉ ላይ የተገኙት የሲቪክ ማህበር ተወካይ እንደተናገሩት በፍጹም ዝም ማለት አንችልም የምንወዳት ሀገራችን ወደ ጉዳት ስታመራ አሳፋሪ ነው። ዛሬ ሀገሬ ቁልቁል እያመራች ነው። ነፃ ከወጣንና ዲሞክራሲ ከተጎናጸፈች በኋላ እንዴት ነፃነን ለማለት እንችላለን? ሀገራችን ወደ ሙስና መጫወቻ ሜዳነት ዝቅ ሲያደርጓት እንዴት ነፃነን ለማለት እንችላለን? ወጣቶች እስካሁን በጎዳና ላይ ሲውሉ ያለ ምንም አማራጭ እንዴት ነጻንን ለማለት እንችላለን? ጠንካራ ሰራተኛ ሚኒስትሮች በአንድ ቀን ምሽት ለሥራው በማይመጥኑ ሰዎች ሲተኩ፣ እኛ የሰርቪስ ደሊቨሪ ፎረም ሊሠራ የሚችል አመራር እንፈልጋለን። በመንግስቱ ላይ የተነሳው ተቃውሞ ቀጥሏል። በፓርቲው አባላት መካከልም ልዩነታቸው በአደባባይ እየወጣ ነው። ፕሬዚዳንት ጃኮብ ዙማ ላይ ደግሞ የተጠራው የመተመኛ ድምፅ የሚሰጥበት ዕለት መፍትሄ ያስቀምጥ አያስቀምጥ በጉጉት እየተጠበቀ ይገኛል። መላኩ አየለ ጆሃንስበርግ